ትንቢተ ሕዝቅኤል ምዕራፍ ሰላሳ ስድስት አንተም የሰው ልጅ ሆይ፣ ለእስራኤል ተራሮች ትንቢት ተናግረህ፣ የእስራኤል ተራሮች ሆይ የእግዚአብሔርን ቃል ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ጠላት በአንተ ላይ እሰይ የጥንት ከፍታዎች ለእኛ ርስት ሆነዋል ብሎአልና፣ ስለዚህ ትንቢት ተናገር፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል ለቀሩት አሕዛብ ርስት ሆኑ ዘንድ በዙሪያችሁ ያሉ ባድማ አድርገዋችኋልና ውጠዋችሁማልና እናንተም የተናጋሪዎች ከንፈር መተረቻና የአሕዛብ መላገጫ ሆናችኋልና ስለዚህ እናንተ የእስራኤል ተራሮች ሆይ የጌታን የእግዚአብሔርን ቃል ስሙ ጌታ እግዚአብሔር ለተራሮችና ለኮረብቶች ፈሳሾችና ለሸለቆች ለምድረ በዳዎች ባዶ ለሆኑትም በዙሪያ ላሉት ለቀሩት አሕዛብ ምርኮና መሳቂያ ለሆኑት ከተሞች እንዲህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ያሰደዷትና ይበዘብዙአት ዘንድ በልባቸው ሁሉ ደስታና በነፍሳቸው ንቀት ምድሬን ርስት አድርገው ለራሳቸው በሰጡ በቀሩት አሕዛብና በኤዶምያስ ሁሉ ላይ በቅንዓቴ እሳት ተናግሬአለሁ። ስለዚህ ስለ እስራኤል ምድር ትንቢት ተናገር፣ ለተራሮችና ለኮረብቶችም ለፈሳሾችና ለሸለቆችም እንዲህ በል። ጌታ እግዚአብሔር እንዲህ ይላል፣ እነሆ የአሕዛብን ስድብ ስለ ተሸከማችሁ በቅንዓቴና በመዓቴ ተናግሬአለሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዙሪያችሁ ያሉ አሕዛብ ስድባቸውን በእርግጥ ይሸከማሉ ብዬ ምያለሁ። የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ታቈጠቁጣላችሁ። ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ። እናንተም ትታረሳላችሁ ይዘራባችሁማል። እኔም የእስራኤልን ቤት ሰዎች ሁሉ ሁሉንም አበዛባችኋለሁ። በከተሞችም ሰዎች ይኖርባቸዋል፣ ባድማዎቹም ስፍራዎች ይሠራሉ። ሰውንና እንስሳውንም አበዛባችኋለሁ። እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባችኋለሁ። ቀድሞም ካደረግሁላችሁ ይልቅ መልካም አደርግላችኋለሁ። እኔም እግዚአብሔር እንደሆኑ ታውቃላችሁ። ሰዎችንም ሕዝቤን እስራኤልን በእናንተ ላይ አስሄዳቸዋለሁ። እነርሱም ይወርሱሻል፣ ርስትም ትሆኛቸዋለሽ። ከእንግዲህም ወዲያ ልጅ አልባ አታደርጊያቸውም። ጌታ እግዚአብሔር እንዲህ ይላል፣ እነርሱ ሰው በሊታ ምድር ነሽ ሕዝብሽንም ልጅ አልባ የምታደርጊ ነሽ ብለዋችኋልና፣ ስለዚህ ዳግመኛ ሰው በሊታ አትሆኝም፣ ዳግመኛም ሕዝብሽን ልጅ አልባ አታደርጊም ይላል ጌታ እግዚአብሔር። ዳግመኛም የአሕዛብን ውርደት አላሰማብሽም፣ ዳግመኛም የአሕዛብን ስድብ አትሸከሚም፣ ዳግመኛም ሕዝብሽን አታሰናክዪም ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሱአት መንገዳቸውም በፊቴ እንደ መርገም አደፍ ነበር። በምድር ላይ ስላፈሰሱት ደም በጣዖቶቻቸውም ስላረከሷት ማዕቴን አፈሰስሁባቸው። ወደ አሕዛብም በተንኋቸው፣ ወደ አገሮችም ተዘሩ። እንደ መንገዳቸውና እንደ ሥራቸው መጠን ፈረድሁባቸው። ወደ መጡባቸውም ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ። እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱስ ስሜ ስል ራራሁላቸው። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱስ ስሜ ነው እንጂ ስለ እናንተ የምሠራ አይደለሁም። በአሕዛብም ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዐይናቸውም ዘንድ በተቀደሱባቸው ጊዜ እኔ እግዚአብሔር እንደ ሆንሁ አሕዛብ ያውቃሉ፣ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ። ጥሩ ውኃንም እረጭባችኋለሁ፣ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትዕዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁም በሰጠኋት ምድር ትኖራላችሁ፣ አሕዛብም ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። ከርኵሰታችሁም ሁሉ አድናችኋለሁ። እህልንም እጠራዋለሁ፣ አበዛውም፣ አለው። ራብንም አላመጣባችሁም። ደግሞም የራብን ስድብ ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻዋን ቡቃያ የእርሻውን ቡቃያ አበዛለሁ። ክፉውን መንገዳችሁን መልካም ያይደለውን ሥራችሁንም ታስባላችሁ፣ ስለ በደላችሁና ስለ ርኵሰታችሁም ራሳችሁን ትጸየፋላችሁ። ይህን የሠራው ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን፣ ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ። ጌታ እግዚአብሔር እንዲህ ይላል፣ በኃጢአታችሁ ሁሉ ባነጻኋችሁበት ቀን በከተሞች ሰዎችን አኖራለሁ ባድማዎቹም ስፍራዎች ይሠራሉ። ባድማ የነበረች በመንገደኛም ሁሉ ዐይን ዘንድ ባድማ የነበረች ምድር ትታረሳለች። ሰዎችም ባድማ የነበረች ይህች ምድር እንደ ኤደን ገነት ሆናለች፣ የፈረሱት ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ በዙሪያችሁም የቀሩት አሕዛብ እኔ እግዚአብሔር የፈረሱትን ስፍራዎች እንደ ሠራሁ ውድማ የሆነውንም እንደ ተከልሁ ያውቃሉ። እኔ እግዚአብሔር ተናግሬአለሁ፣ እኔም አደርገዋለሁ። ጌታ እግዚአብሔር እንዲህ ይላል። ስለዚህ ደግሞ አደርግላቸው ዘንድ የእስራኤል ቤት ይሹኛል። ሰውንም እንደ መንጋ አበዛላቸዋለሁ። እንደ ተቀደሱ በጎች፣ በበዓላቶችዋ ቀን እንደሚሆኑ እንደ ኢየሩሳሌም በጎች እንዲሁ የፈረሱትን ከተሞች በሰዎች መንጋ ይሞላሉ። እኔም እግዚአብሔር እንደ ሆንሁ ያውቃሉ።